ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ያካሄዱት ውይይት መልካም እርምጃ መሆኑን ተሳታፊ የፖለቲካ ፓርቲዎች አስታወቁ። የተሻለ ውጤት እንዲገኝ ግን እንዲህ አይነቱ ውይይት ቀጣይነት ሊኖረውና በቂ የመገናኛ ብዙሃን ሽፋንም ሊያገኝ እንደሚገባው አሳስበዋል። ከመነጋገር በቀር ሌላ መንገድ ሊኖር አይችልም ሲሉም ለአሜሪካ ድምፅ ራዲዮ አስረድተዋል። ዘጋቢያችን እስክንድር ፍሬው በውይይቱ የተሳተፉ ሁለት የፓርቲ መሪዎችን አነጋግሮ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተቃዋሚ ፓርቲዎችን ያወያዩበት መድረክ በተለይ ሁለተኛውን የእድገትና የትራንስፎርሜሽን እቅድ አስመልክቶ የተዘጋጀ ነው። ምክንያቱ ምንም ይሁን ግን መድረኩ የሀገሪቱ መሪ ከተቃዋሚዎቹ ጋር የተወያዩበት የመጀመሪያ መድረክ ሆኗል። ጠቅላይ ሚኒስትሩም የተቃዋሚ መሪዎችን ጥያቄዎች በደብዳቤ እንጂ እንዲህ በአካል አዳምጠው አያውቁም። በአዲስ አበባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በተዘጋጀው መድረክ ከተገኙት ተቃዋሚ ፓርቲዎች አብዛኛዎቹም ያገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው። ከእነዚህ አንዱ የሆነው የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ እንደዚህ አይነቱ መድረክ ሁሉም ተቃዋሚ ፓርቲዎች ሲጠይቁት የነበረ መሆኑን አስረድተዋል። እስከ ስንት ዓመት በኋላ ከ97 እስከ 2010 ዓመት በኋላ ብቅ ያለ አጀንዳ በቀላሉ አልተገኘም። ሁላችንም ወደዚህ መድረክ ያልመጡት ተቃዋሚ የፖለቲካ ፓርቲዎችም ጭምር ሲጮሁ የነበረ ጉዳይ ነው። ሌላ ይካሄዳል። ከማን ጋር የምንነጋገረው? ውይይት መካሄድ አለበት። ሁልጊዜ ስልጣን ላይ ካሉ ፓርቲ ጋር ነው እና ከመንግስት ጋር ነው ስልጣን ላይ ያለው ደግሞ ታሪካ የገጠመኝ ሆኖ ኢህአዴግ ነው። ኢህአዴግ ደግሞ ካለሱ ውጭ የምትናገሩ ሙሉ አይሆንም። አሁንም እሱ ባለበት መናገር ማሳፈር፣ መኮነን፣ ማድነቅ ባለበት አድንቀህ የራሱን ፖሊሲ ብቻም ሳይሆን ወስደህ ተቀብለ የሚሄድበት አካሄድ አለ። ፖሊሲን ሳትቀይር፣ ፕሮግራምን ሳትቀይር ዝባይ እስከሆነ ድረስ ስለዚህ ከዚህ አንጻር ያየው እንደሆነ ዘግይተሃል፣ አስር ዓመት ለምን ተቀመጥ እንላለን እንጂ በራሱ ትልቅ እርምጃ ነው። በዙ የሚቀጥል ከሆነ መድረኩ የተዘጋጀው ተቃዋሚዎች አንድም መቀመጫ ያላገኙበት የህዝብ ተወካዮች ምክር ቤት ስራ በጀመረ በጥቂት ቀናት ውስጥ ነው። እናም አብዛኛዎቹ ተቃዋሚ ፓርቲዎች አምርረው በተቹት የምርጫ ሂደት የተቋቋመው ምክር ቤት ለመጪዎቹ አምስት ዓመታት የገዢው ፓርቲ ብቻ ሆኖ ይቀጥላል። የምርጫውን ሂደት ከተቹት ፓርቲዎች አንዱ የሆነው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ተቃዋሚዎች የሚፈጠሩ እድሎችን ሁሉ እንደ አማራጭ መጠቀም እንዳለባቸው ያምናሉ። ከጠቅላይ ሚኒስትሩ ጋር በተካሄደው ውይይት የተሳተፉት ዶክተር ጫኔ እንደሚሉት እንዲህ አይነት አጋጣሚዎች የህዝብን ጥያቄ ለማስተጋባት ይጠቅማሉ። ያንን የፓርላማ እድል ያላገኘ አካል ደግሞ ስለ ኢትዮጵያ ህዝብና ስለ ህግ፣ ስለ አዋጅ ምንም አያገባውም ማለት አይደለም። ከፕሮግራሙ አንጻር፣ ከሚታዩ ክስተቶች አንጻር፣ ከነባራዊ ሁኔታዎች አንጻር፣ የኢትዮጵያ ህዝብ ከሚያነሳቸው ጥያቄዎች አንጻር ያንን የኢትዮጵያ ህዝብ ጥያቄና የሚታዩ ክፍተቶችን በፓርላማ ብቻ አይደለም መታየት ያለበት፣ በተቃውሞውም ጎራ በዚህ በኩል መድረክ ከተገኘ ያ ሊገለጽ ይገባል ብለን ነው የምናስበው በእኛ በኩል እና ይሄ መድረክ ጥሩ ጅምር ነው ያልነው ለዚህ ነው። በፓርላማ ያላገኘነውን መብት በዚህ መንገድ ካገኘን የፓርላማ አይነት ነው ማለት አይደለም። ይሄ የውይይትና ሀሳብ የማንሸራሸሪያ አስተያየቶች የመስጫና ወደ አንድ መንግስት ወደ አንድ አስተሳሰብ እንዲሄድ ህዝብን የሚጠቅም አይነት እንዲያደርግ ክፍተት ለመጠቆም የምንጠቀምበት መንገድ ይሆናል ማለት ነው። በመድረኩ ሁለተኛውን የእድገትና ትራንስፎርሜሽን እቅድ አስመልክቶ በሚመለከታቸው የመንግስት አካላት ገለጻ ተደርጓል። ተቃዋሚዎችም አስተያየት ሰጥተዋል፣ ሀሳብ አቅርበዋል። እቅዱ የሰብአዊና የዲሞክራሲያዊ መብቶችን መከበር እንዲያካትት መጠየቃቸውን አቶ ተሻለ ሰብሮ በምሳሌነት ጠቅሰዋል። ትልቁ ነገር ኢኮኖሚ አደገ፣ ኢኮኖሚ ላይ ችግር የለብንም ይፈልገ አሁድ አሃዝም ይሰጥ። የምናየው ነገር የምንደግፈው ነው። ከኋላ ነን እኛ ብንኖር ከዛ በላይ እንሰራለን የምንለ ሰዎች ነን። ኢህአዴግ የሰራን በመቀበል በማዝነቅ ቀጥል እያል ነገር ግን ለምን ግማሽ ተላጭተህ ግማሽ ታጎፍራለህ? ለምን በአንድ እጅ እጭ ታጨበጭባለህ ነው የኛ ጥያቄ። ስለዚህ ዲሞክራሲ ገና እንጭጭ ነው። ኦልሞስት እንደሌለ ወይም ወደፊት ከመሄድ ወደኋላ እየሄደ እናያለን። ሁለተኛ የሰብአዊ መብት ትልቁ ኢትዮጵያዊነት ገጽታችንን እያበላሸ ለረዥም ዓመታት ያለ የነበረ እየቀጠለም ያለ ጉዳይ ነው። የግለሰብ ነፃነት ጉዳይ አሁንም ጥያቄ ምልክት አልፎ ችግር እየፈጠረብን ነው። የብሔራዊ መግባባት ትልቁ ብሔራዊ ፓርቲ አጀንዳችን ነው። ነክሰን ይዘነዋል፣ እስከ መጨረሻ እንሄዳለን። ያንንም ማን ከማን ጋር እየተጣለ በማለት ነገ በስ አንደኛው ሰዓት ላይ ለመሯሮጥ ካለ በስተቀር ይሄን ለዚህም ዋጋ አልሰጠም። እጅግ ብዙ የምናነሳቸው ነገሮች አሉ፣ ኢኮኖሚም ቢሆን በእውነት በነሱ ህክወት ደረጃ ስንመለከት ሰው እንኳን ሶስት አንድን ለመብላት እየተቸገረበት እንዳለ ግልጽ ነው። የረሃብ ጉዳይ ቅድመ ዝግጅቱ ሲወራ እንደነበረ እንዳለው እናያለን። ኃይለማርያም ደሳለኝ ከተቃዋሚዎች ጋር ለመጀመሪያ ጊዜ የተገናኙት በ2002ቱ ምርጫ ፓርቲያቸውን ኢህአዴግን ወክለው ሲከራከሩ ነው። ያኔ ደግሞ በፓርላማው የመንግስት ተጠሪ ሚኒስትር ነበሩ። ጠቅላይ ሚኒስትር ከሆኑ በኋላ የተካሄደው የሰሞኑ መድረክ ግን በእርሳቸው ላይ ያነጣጠሩ የግል አስተያየቶች ጭምር የተነሱበት መሆኑን የኢዴፓው ፕሬዝዳንት ዶክተር ማስጠንቀቂያን ይከብድ አብራርተዋል። እንደ ግል የመንግስት ተጠሪ በነበሩበትም ወቅት አውቃቸዋለሁ። እኔም ፓርላማ በነበርኩበት ወቅት እና የሊደርሽፕ አክቲቪቲ የአክሽን ሰው መሆናቸውን ነው እኔ የምረዳቸው። በዛን ወቅት የተግባር ሰው መሆናቸውን ነው በዛን ወቅት የምረዳው። እና እውነትም በተቻለ መጠን ለማውጣት ጥረት የሚያደርጉ ሰው እንደነበሩ አውቃለሁ። አሁን በጠቅላይ ሚኒስትር ደረጃ ከተሾሙ ጊዜ ጀምሮ የነበረው ሂደት ግን በተለይ ሟቹ ጠቅላይ ሚኒስትር ከሞቱ በኋላ ቦታውን ተረክቦ ስራ ከጀመሩበት ጊዜ ጀምሮ ያየናቸው ክፍተቶች ይኖራሉ። እነዚህ ክፍተቶች ሪሊ በስብሰባውም ላይ ቢሆን በግልጽ እና በሐቅ ከኛ ፓርቲ አባላቶች በግልጽ ግርማ ሞገሶት አጥተዋል። የመለስን ፎቶ እንጂ የእርሶን ፎቶ ያየንበት መድረክ የትኛው ቦታ የለም። ችግር አለ ቦቶ በርሶ በኩል ይህንን ለማስተካከል ነው ወይስ በአስፈጻሚውን በኩል ይህን ለማስተካከል ምን ችግር አለ ቦት። ስለዚህ የኢትዮጵያ ሕዝብ እንደ መሪ ሊያከብረውት የሚገባበት ስልቶች በጠቅላይ ሚኒስትር ጽፈት ቤት በኩል መሰራት የሚገባቸው ነገሮች መሰራት እንዳለባቸው በእኛ ፓርቲዎች አባላት በኩል ተጠቁመዋል፣ እንደ ጥያቄ ተነስቷላቸዋል። ስለዚህ ሀሳቡን እስከ መጨረሻው ያስጨረሱበት ሂደት ነው ያለው። ምክንያቱም አሁን ቅድም እንደጠየከኝ መድረኩ ምን ያህል አሳታፊ እንደነበረ ያየነበት ሂደት ነው ያለው እና በዚህም ዙሪያ ላይ የመለሱት መልስ አልነበረ። መጨረሻ ላይም ቢሆን አስተያየቱ እንደ አስተያየት ይዘውት እንደሄዱ ግን እንረዳለን። ከዛ ውጭ ባለው ሂደት ግን እንደ አንድ የሀገር መሪና ጠቅላይ ሚኒስቴር በነዚህ አይነት ሁኔታ ላይ የመንግስትን ቁርጠኛ አቋም ይዞ መጦ የተቃውሞውን ጎራ በዚህም መንገድ አሳትፋለሁ ማለት በእኛ በኩል አንድ ትልቅ እርምጃ ጀምረዋል ብለን ነው የምናስበው። ይሄ እንደ ግል አመለካከታቸው ጥሩ እንቅስቃሴ ሊሆን ይችላል ብለን እናስባለን። ከጠቅላይ ሚኒስትሩ ጋር ያካሄዱት ውይይት በቂ የመገናኛ ብዙሀን ሽፋን አለማግኘቱን ተቃዋሚዎቹ ገልጸዋል። በዛ የሚንሸራሸሩ ሀሳቦች በአንድ አዳራሽ ውስጥ ተወስነው መቅረት የለባቸውም ነው ያሉት። መሰል መድረኮች በቀጣይነት ሊዘጋጁ እንደሚገባም ጥሪ አቅርበዋል። በመድረኩ ወደ 20 የሚጠጉ ተቃዋሚ ፓርቲዎች መሳተፋቸው ተገልጿል። መድረክ ሰማያዊና መያድ ግን አልተገኙም። Telah menjadi kaderns radio, sekadar freo ke Adi,